በተለያዩ የኦሮሚያ ከተሞች ከስምንት ሳምንታት በላይ እየተካሄዱ ባሉት የተቃውሞ ሰልፎች በክልሉ ወደ 140 የሚደርሱ ሰዎች መሞታቸውን የሰብአዊ መብት ተሟጋቾች ዛሬ አርብ ለሁማን ራይትስ ዎች ገልጠዋል በኢትዮጵያና በኤርትራ ጥናት የሚያካሄዱት ፊሊክስ ፎርን ከአሜሪካ ድምፅ ጋር ቃለ ምልልስ አድርገዋል። ያዋየቻቸው ሳሌም ሶሎሞን ናቸው። በተለያዩ የኢትዮጵያ ከተሞች ከስምንት ሳምንታት በላይ እየተካሄዱ ባሉት የኦሮሚያ ክልል ተቃውሞ ሰልፎች በክልሉ በትንሹ ወደ መቶ አርባ የሚደርሱ ሰዎች መሞታቸውን የሰብአዊ መብት ተሟጋቾች ዛሬ አርብ ለዓለም አቀፍ የሰብአዊ መብት ድርጅት ሁማን ራይትስ ዋች ገልጸዋል። የሰብአዊ መብት ድርጅቱ በመግለጫው የጠቀሰው አሀዝ እስካሁን መንግስት ካረጋገጠው ቁጥርም ሆነ ሌሎች የመብት ተሟጋች ድርጅቶች ከዚህ በፊት ከጠቀሱት ቁጥር በእጅጉ የላቀ ነው። የድርጅቱ የአፍሪካ ቀንድ ማለትም በኢትዮጵያና በኤርትራ ጥናት የሚያካሂዱ ቃል አቀባይ ፊሊክስ ሆርን ስለ ሟቾቹ ቁጥር እርግጠኛ ግምት ማግኘት እንዳልተቻለ ሲገልጹ እንዲህ ይላሉ። ኢትዮጵያ ውስጥ መረጃ ለማግኘት ገደብ በመኖሩና ፍተሻም ለማድረግ ችግር ስላለ የቁጥሮቹን ትክክለኛነት ማረጋገጥ በጣም አስቸጋሪ ነው። ሚዲያውን በሚመለከት ነፃ የሆነ ሲቪል ማኅበረሰብን በሚመለከት እየተስተዋለ ያለውን ልታረጋግጥ የምትችልበት ሁኔታ በቂ አይደለም። ከተሟጋቾች የምንሰማው የተገደለው ሰው ቁጥር 140 መሆኑን ነው። እነዚህ ቁጥሮች ደግሞ በማህበራዊ ሚዲያ ላይ ከወጡ ቪዲዮዎችና ፎቶግራፎች የተገኙ ናቸው። እነዚያ ፎቶግራፎችና ቪዲዮዎች ደግሞ የአንድ የተለየ አጋጣሚ ማስረጃዎች አይደሉም። ይሁን እንጂ ሁሉም ተሰብስበው በአንድ ላይ ሲታዩ የሚጠቁሙት እጅግ የበዛ የኃይል አጠቃቀም ልማድ መኖሩን ነው። ይህንን ቁጥር ማረጋገጥ ቢያስቸግርም፣ ይህ የብተና አድራጎት ግን ግዙፍ ስለመሆኑ ጥርጥር የለውም። ይህ የመቶ አርባ ሰዎች መሞትና በተጨማሪ ሌሎች አያሌ የቆሰሉ የመንግስት ተቃዋሚዎች እንደ ኤሮፓያን አቆጣጠር ከ2005 ምርጫና ከ2014 በክልሉ የተደረጉ ሰልፎች ወዲህ በኢትዮጵያ መንግስት ላይ የተካሄደ ትልቁ አመጽ ነው ብለዋል። መንግስት ግን በዚህ ሰልፍ ምክንያት የአምስት ሰዎችን ሞት ብቻ ነው እስካሁን ድረስ ያመነው። አክለውም ሌሎች የተቃዋሚ ፓርቲ መሪዎች፣ ጋዜጠኞች፣ ተማሪዎችና ተራ ዜጎች መታሰራቸው እንዳሳሰባቸው ገልጸው የአቶ በቀለ ገርባን ጉዳይ በማስመልከት እንዲህ ብለዋል። እስካሁን ከታሰሩት ውስጥ ከፍተኛው ኃላፊነት ያለበት ሰው በቀለ ገርባ ናቸው። ከኦሮሞ ፌዴራላዊ ኮንግረስ መሪዎች አንዱ ናቸው። በቀለ ለአመፅ አልባ ተቃውሞ የሚሟገቱ ሰው ናቸው። ከጊዜ ወደ ጊዜ ወደ ጽንፍና ጽንፍ እየተራራቀ በመጣው የፖለቲካ መልክዓ ምድር ላይ በቀለ አማካይ የሚባሉ አይነት ሰው ናቸው እናም ሁከት የለሽ የሆነን አካሄድ የሚያስተምርን ሰው ይዞ ማሰርና ሁከት ቀስቅሷል ብሎ መክሰስ በእውኑ በጣም የሚያሳስብ ነው። ይህ የሚያሳየው የኢትዮጵያ መንግሥት ተቃውሞዎቹን በኃይል ለማዳፈን እየጣረ መሆኑንና አግባብነት ያላቸውን ስጋቶቹን ካነሳው የኦሮሞ ህዝብ ጋር ተቀምጦ ለመነጋገር የሚፈልግ አለመሆኑን ነው። ፊሊክስ ሆርን ዛሬ በሰጡት ቃል የኢትዮጵያ ጸጥታ አስከባሪዎች ተቃዋሚዎቹ ብሶታቸውን በሰላማዊ መንገድ ለማሰማት የሚንቀሳቀሱባቸውን መንገዶች በመዝጋት የጭካኔ እርምጃ እንደወሰዱባቸው ገልጸዋል። ዘላቂ መፍትሄውን ግን ይላሉ ፊሊክስ ሆርን የኢትዮጵያ መንግስት ከኦሮሞ ማህበረሰብ አባላት ጋር ቁጭ ብሎ መነጋገር ነው ብለዋል። ሪንንዩስ ፎርስ ፕሮቴስት ሪሊስ in prisons for protesting peacefully. Human Rights Watch in Milo መንግስቱ እነዚህን ተቃውሞዎች ለማብረድ ኃይል መጠቀሙን ማቆም አለበት ነው። ተቃውሟቸውን በሰላማዊ መንገድ በመግለጻቸው የታሰሩ ሰዎች ይፈቱ ነው። ከኦሮሞ ማኅበረሰብ ጋር ተቀምጠው በቅሬታዎቻቸው ላይ መመካከር አለባቸው። በማስተር ፕላኑና ሊደርስ በሚችለው መፈናቀል ላይ ብቻ ሳይሆን ኦሮሞዎች በመንግስቱ ላይ ባላቸው ስፋት ባላቸው ሌሎችም ብሶቶች ላይ ነው መነጋገር ያለበት። የደህንነት ኃይሎቹ የተጠቀሙት ጉልበት ነፃና ወገን ቀጥተኛ ያልሆነ ምርመራ ሊደረግበት ይገባል። ከህዳር ወር አጋማሽ እስካሁን የቀጠለው ሂደት የኢትዮጵያን ለረጅም ጊዜ የተረጋጋ ሁኔታ አደጋ ላይ ሊጥል እንደሚችል ቃል አቀባዩ ጨምረው ተናግረዋል።